የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በኢትዮጵያ የሁለት ቀናት ጉብኝት ለማድረግ እየተዘጋጁ ባሉበት በአሁኑ ወቅት ዓለም አቀፍ የሲቪክ ማህበረሰቡ በሀገር ውስጥና በውጭ ሀገሮች የሚኖሩ ኢትዮጵያውያንና የፖለቲካ ተቃዋሚዎች ተቃውሞ እያሰሙ ነው። ጉብኝቱ ጨቋኝ ላሉት የኢትዮጵያ መንግስት ይበልጥ እውቅና ይሰጣል ሲሉም ይከራከራሉ። የዛሬውን ጨምሮ በርካታ ታዋቂ ድርጅቶችና ግለሰብ ባለሙያዎች ለፕሬዝዳንቱ ግልጽ ደብዳቤዎች ልከዋል። ሰሎም ክፍሌ አንዳንዶቹን ይመለከታል። ደብዳቤውን የጻፉትን አንድ ሁለቱንም አነጋግሯል። ሁመን ራይትስ ዋች ዛሬ ጠዋት ይፋ ያደረገውን ጋዜጣዊ መግለጫ አላስቀድም። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በኬንያና ኢትዮጵያ የሚያደርጉትን ጉብኝት አጋጣሚ ሁለቱ ሀገሮች የሰብአዊ መብቶች አያያዛቸውን እንዲያሻሽሉ ለመጠየቅ ሊጠቀሙበት ይገባል ይላል መግለጫው። አስራ አራት መንግስታዊ ያልሆኑ ድርጅቶችና ባለሙያዎች በዛሬው ዕለት ለኦባማ በላኩት ግልጽ ደብዳቤ ላይ የተመሠረተ ነው። ፕሬዚደንት ኦባማ ወደ አፍሪካ ጉዞ የሚጀምሩት ነገ ሐሙስ እንደሚሆን ይጠበቃል። የኬንያና ኢትዮጵያ መንግስታት የብሔራዊ ጸጥታ ጥበቃን እንደ ምክንያት በመጠቀም ራሳቸው የፈረሙትን ዓለም አቀፋዊ ድንጋጌ መጣስ ብቻ ሳይሆን ሽብርተኝነትን ለመዋጋት የተያዙ ጥረቶችንም እየጎዱ ናቸው ይላል። ኬንያና ኢትዮጵያ የዩናይትድ ስቴትስ ጠቃሚ ሸሪኮች ቢሆኑም አሳሳቢ ጉዳዮች ቀዳሚ የመነጋገሪያ አጀንዳው እንደሚሆን ተስፋ እናደርጋለን ሲልም ደብዳቤው ይገልጻል። እርግጥ ሁለቱም ሀገሮች በትክክል የደህንነት ስጋት ቢኖርባቸውም ባለስልጣናቱ የሲቪክ ማህበረሰቡንና መገናኛ ብዙሃኑን ለማፈን የሚወስዷቸው እርምጃዎች ግን ያሳስበናል ሲሉ አስራ አራቱ መንግስታዊ ያልሆኑ ድርጅቶችና ግለሰብ ባለሙያዎች ለፕሬዝደንት ባራክ ኦባማ የጻፉት ግልጽ ደብዳቤ ያትታል። ቢላል የኢትዮጵያውያን ሙስሊም ማህበረሰብ በዳላስ ቴክሳስ በበኩሉ ለዩናይትድ ስቴትሱ ፕሬዝደንት ባራክ ኦባማ በጻፈው ደብዳቤ በአጠቃላይ በሀገር ውስጥ በሙስሊሞች ላይ የሚደርሰው ጭቆና የራሱን የሀገሪቱን ህገ መንግስት የሚጻረር መሆኑን ያብራራል። አቶ ኢስማኤል ሙደስር በማህበረሰብ ውስጥ የህዝብ ግንኙነት ኃላፊ ናቸው። በአጭሩ የደብዳቤውን ይዘት ገልጸውልኛል። ያመሰግናለሁ አቶ ሰለሞን። ያው ደብዳቤ ሁላችሁም እንዳያችሁት፣ በአጠቃላይ በኢትዮጵያ ሙስሊሞች እና እንዲሁም ደግሞ በሌሎችም ጋዜጠኞችም ይሆን አላግባብ በታሰሩ ዜጎቻችን ላይ የሚፈጸመውን አላግባብ ሁኔታ የሚጠቅስ ነው። ለፕሬዚዳንት ዜላክ ነው በአጠቃላይ እነዚህ በተለይ የኢትዮጵያ ሙስሊሞች ከሶስት ዓመት አንስቶ እስካሁን ድረስ በፍርድ ጦት እና እንዲሁም ደግሞ በአጠቃላይ ህዝቡ ወክለዋቸው ባነሱ ጥያቄ ብቻ ምንም ጥፋት ሳይኖርባቸው ወንጀለኛ እንደተባሉ የሚገልጽ ነው። እንዲሁም ደግሞ ይህንን የፕሬዚዳንቱ ጉዞ ካደረጉ አልቀረ ምናልባት ኢትዮጵያ ውስጥ ያለውን የዚህ የሰብአዊ መብት ጥሰትም ይሁን አንዳንድ አላስፈላጊ የሆኑ በመንግስት አካላት የሚፈጸሙ ተግባራቶች አይተው የሚመለሱ ከሆነ ምናልባት ለዛ ጉዳይ እውቅና ሰጥተው እንደሚቆጠር ለማስገንዘብ ሞክረናል ደብዳቤው ላይ እንዲሁም ደግሞ በተጨማሪ ከዚህ በፊት አፍሪካ ሀገሮች በመሄድም እንዲሁ ጋና ላይ ትልቅ ንግግር ያደረጉበት ሁኔታ አለ። የአፍሪካ መሪዎች ትልቅ መንግስት እንደማያስፈልገውና ጠንካራ የሆነ ኢንስቲቱሽን ወይ ደግሞ ጠንካራ የሆነ አመራርነት እንደሚያስፈልጋቸው የገለጹበት እሱንም ራሳቸው ለማስታወስ ሞክረናል፣ እዛው ደብዳቤው ላይ በተጨማሪ እንዲሁም የእነዚህ መፍትሄ አፈላላጊ ኮሚቴዎች ጠበቆች ላይ የተወሰደውም ያለ አግባብ እርምጃ እሱንም ለማንሳት ሞክረናል። አቶ እስማኤል ሙደስር እናመሰግናለሁ። የኢትዮጵያውያን ሙስሊሞች ሰላማዊ ንቅናቄ ደጋፊዎች ህብረት በዋሽንግተን ዲሲም አሁን ቅርብ ጊዜ ለፕሬዝደንቱ በተመሳሳይ የላከውን ደብዳቤ አድርሶናል። የኢትዮጵያ መንግስት በሃይማኖት ጣልቃ እንዳይገባ መሪዎቹን ያለ አንዳች ተጽዕኖና ጣልቃ ገብነት ራሱ እንዲመርጥ እንዲሁም አወሊያ ኮሌጅ እንዲከፈት ይጠይቁ ዘንድ ፕሬዚደንቱን በደብዳቤው ጠይቋል። ከፖለቲካ ነጻ በሆነ መንገድ ለህዝቦች የሰብአዊ መብቶች መከበር እታገላለሁ የሚለው ኤችአርኤልኤችኤ ወይም የሰብአዊ መብቶች ሊግ በበኩሉ ዛሬ በኢትዮጵያ በፖለቲካ ምክንያት ግድያዎች፣ ጠለፋና ሰዎች የደረሱበት መጥፋት የተለመደ ሆኗል። ያለ ፍርድ ቤት ማዘዣ የጅምላ እስራት ይፈጸማል። ወህኒ ቤቶች አሰቃቂ ናቸው፣ ድብደባም ይካሄድባቸው ይላል። የትምህርት ስርዓቱ አድሏዊ ነው። ስራ ለጥቂት ተመራጮች ይሰጣል፣ ሌላው እድሉን አያገኝም። በመሆኑም የሶሻል ቀውሱ በየዕለቱ እየበረታ በመሆኑ መፍትሔ ይገኝለት ዘንድ ኦባማ ከመሪዎቹ ጋር ሲገናኙ ሊነጋገሩበት ይገባል ብሏል። ወደ ሳን በርናርዲኖ ካሊፎርኒያ ኒድ ፕሮፌሰር አለማየሁ ገብረ ማርያምን አግኝቻለሁ። እርሳቸው ለፕሬዝደንት ባራክ ኦባማ የጻፉት ደብዳቤ ሰፋ ያለና በዝርዝር የቀረበ ነው። አስራ ሰባት ገጾች አሉት። ፕሬዝደንቱ ከኢትዮጵያ ባለሥልጣናት ጋር ሲገናኙ የሚያነሷቸው ነጥቦች ሳይታወቁ ለምን ከወዲሁ ተቃውሞ አስፈለገ የሚል ጥያቄ አንስቼባቸዋለሁ። በቅድሚያ ግን ደብዳቤው ለምን ተጻፈ አላማውስ ለሚለው ይመልሳሉ። አመሰግናለሁ የአሜሪካ ድምፅ ስለጋበዛችሁኝ። እንግዲህ እኔ ሰፋ ያለ ደብዳቤ ነው የጻፍኩት ወደ አስራ ሰባት ገጽ ይሆናል። ዋናው ጭብጡ ግን እንደሚከተለው ነው። በዛሬ ስድስት አመት ሐምሌ ፕሬዝደንት ኦባማ አክራ በሄዱ ጊዜ አንዳንድ የተናገሩት ነገሮች ነበሩ። ምንድን ናቸው እነዚህ? የታሪክ ከአፍሪካ ህዝብ ጋር ነው የቆመው ስልጣን ኮርቻ ላይ የተፈናጠጡት መሪዎች ጋር አይደለም። አፍሪካ የሚያስፈልጋት በአሁኑ ጊዜ ሀይለኛ መሪዎች አይደለም፣ ጠንካራ ተቋማት ነው። ብልጽግና ከመልካም አስተዳደር የሚመጣ ነው። ይህ ደግሞ አፍሪካ ውስጥ አንዱ ያልተገኘ ነገር ነው ብለዋል። ከዛ ላይ ደግሞ ህግ በላይነት የሌለበት ሀገር ማንም ሰው መኖር አይፈልግም። የሙስና የሀይል አገዛዝ መቅረት አለበት በአፍሪካ ውስጥ ብለዋል። በተለይም ደግሞ የህዝብ ድምፅ እየሰረቁ ስልጣን ለመቀመጥ አይቻልም ብለው ነበር። የዛሬ ስድስት አመት እንግዲህ እኔ ደብዳቤ ጭብጡ እዚ ላይ ምንድን ነው? በአሁኑ ጊዜ ስድስት አመት በኋላ ወደ ኢትዮጵያ በሚሄዱበት ጊዜ ያኔ ያስፈራሩም ነገሮች የተከሰቱባት ሀገር ነው ሀገርናት ነው የሚለው። እንዴት ማለት የህዝብ ድምጽ ይሰረቃል። በአሁን ባለፉት ወራት ውስጥ መቶ በመቶ አሸነፍን አለ። በስልጣን ላይ ያለው አገዛዝ የህግ በላይነት እንደሌለ በብዙ መንገዶች አስመስክሯል። ዜጎች አለድ ይታሰራሉ፣ ይጉላላሉ። ጠንካራ ተቋማት እንደሌሉ በብዙ ነገር ታውቋል። በሙስናና የመሳሰሉ ነገሮች ተስፏል። ስለዚህ የእኔ ዋናው የደብዳቤ ስልቶች እነዚህ ላይ እየተመሰረተ ነው አላማው እንግዲህ አላማ ነው በአጭሩ ልግለጠውና ምንድን ነው እኔ የጠየቅኋቸው? ብዙ ነገር አይደለም። አንደኛ ሪዮት አለሙን በግል ጠርቶ ያነጋግሯት ነው። ምክንያቱም እሷ በአሜሪካ ነገር ለምሳሌ ሮዛ ፓርክ የተሰባለች ታላቅ የሰብአዊ መብት ታጋይ ናት። በእኔ አስተያየት ሪዮት አለሙ የኢትዮጵያ ሮዛ ፓርክ ስለሆነች ያነጋግሯት። ወጣት ልጅ ናት። የወጣቶቹን መንፈስ ታስተጋባለችና ያነጋግሯት ነው። ሁለተኛ በ ስለ ፖለቲካ እስረኞች፣ ጋዜጠኞች እነ እስክንድር ነጋ፣ ውብሸት ታየ፣ ተመስገን ደሳለኝ፣ ጦማሪያን ዘጠኝ እና ባለፍታ ወጣቶች የሙስሊም ሰብአዊ መብት ሀገሮች በጠቅላላ ያሉትን ስለፖለቲካ እስረኞች ያነጋግሯቸው፣ ያለውን አገዛዝ አነጋግረው እነዚህ ንጹሐን እንዲፈቱ ይጠይቋቸው ነው። በሌላ ደግሞ የጠየቅኳቸው ከኢትዮጵያ ወጣቶች ጋር ተገናኝቶ ይናገሩ ነው። ምንድን ነው ስለ ሕይወታቸው ስለ አናኗራቸው ተመችቷቸው ምንድን ነው የሚፈልጉት? ትልማቸው ምንድን ነው? ወደፊት ምን ማድረግ ይፈልጋሉ? እነዚህ ነገሮች ከወጣቶች ጋር የግዴታ ግዴታ መነጋገር አለበት። ምክንያቱም የኢትዮጵያ ህዝብ ከመቶ ሰባ ወጣቶች ናቸው፣ ከሰላሳ አምስት በታች ናቸው የሚል ነው። በዛ ላይ ደግሞ ያለፈው ዓመት መስከረም ላይ አሁን አገዛዝ የህዋት መሪዎች ጋር ዋይት ሀውስ ሲመጡ አንድ የተናገሩት ነገር ነበር። ይህ ምንድን ነው? ስለ መልካም አስተዳደር፣ ስለ ሰብአዊ መብት፣ ስለ ማህበረሰብ ድርጅቶች አሰራሮች አነጋግራቸዋሉ ብለው ተማጥነው ነበር፣ ቃል ሰጥተውን ነበር እና ሳያነጋግሯቸው ነው የሄዱት። አሁን በሚሄዱበት ጊዜ ስለ እነዚህ ነገሮች ስለ መልካም አስተዳደር፣ ሰብአዊ መብት፣ ማህበረሰብ ድርጅቶች እንዲሰሩ፣ እንዲያነጋግሯቸው ና፣ ለእነዚያ ደግሞ መፍትሄዎች እንዲፈልጉ ጠይቄያቸዋለሁ። ፕሮፌሰር አለማየሁ አንድ ጥያቄ ላክል እናበቃለሁ። ፕሬዚደንት ኦባማ ከኢትዮጵያ ባለሥልጣናት ጋር ሲገናኙ ምን ምን እንደሚነጋገሩ ሳይታወቅ ለምን ከወዲሁ ተቃውሞ አስፈለገ ለሚሉ ወገኖች ምን ምላሽ አብዛኛውን ጊዜ ምንም አዲስ ነገር ሊያመጡ አይችሉም ነው። እስከ ዛሬ ስድስት አመት ያላደረጉትን አሁን መጥተው አዲስ ነገር ያመጣሉ ብለን አንገምትም ነው። ከአሁኑም በፊት የተናገሩት አንዳንድ ነገሮች አሉ። አሸባሪዎች በኩል የኢትዮጵያ አገዛዥ ይረዳናል እና በእነሱ እንደግፋለን የሚል ብዙ አይነት ነገሮች ተናግረዋል። ለእኔ ይመስለኝ ግን፣ ባጭሩ የትሩፋት ወይም የለጋሲ ጉዳይ ነው። ሁለት አመት ነው የጠራቸው፣ እንደውም ከዛ ያንሳል። አፍሪካ ሄደው ያን ሁሉ ተናግረው ታሪክ ይፈርጃቸዋል ብሎ የሚያስቡ ይመስለኛል። አንደኛውም ደብዳቤ ላይ ጠቀስኩት ይሄ ነበረ በሕሊናው ፊት ቆሞ በይሄ በሚያዩት ጊዜ ራሱን መጠየቅ ያለበት ነገር አንድ ነገር ነው ብዬ ነው ያልኳቸው። ምንድን ነው ይኸኛው? እኔ ለአፍሪካ እንደዛ ተናግሬ ስለ ሰብአዊ መብት፣ ስለ መልካም አስተዳደር እነዚህን ነገሮች ተናግሬ ያደረግኩት ነገር አለ ወይ ስምንት ዓመት ስልጣን ላይ ሆኜ አንድ ነገር ለአፍሪካ እነዚህ ነገሮች እንዲሻሻለ አድርጌ ያለሁ ብለው ራሱን በሚጠይቁበት ጊዜ ይሄ ራሱን በራሱ ህሊና ራሱ ስለሚፈርጁት ይህንን ነገር ያስቡበት ነው እንጂ ሰው እንደሚናገረው በሙሉ የታወቀ ነው። እስካሁን ምንም ለሰብዓዊ መብት በመካመሰሪ ያደረጉት ነገር በጣም አነስተኛ ስለሆነ እኔ እንደሚመስለኝ የሳቸው አሁን ያላቸው ጥረትና ምናልባት አንድ ነገር ሊያሻሽሉ ይችላሉ ብዬ የሚገምተው በዚህ ምክንያት ነው ፕሩፋት ምን ይሆናል የሚል ጥያቄ ስለመጣና ታሪክ እንዴት አድርጎ ይዳኘኛል የሚለውን ሀሳባቸው ላይ የሰመጠ ይመስለኛል። ፕሮፌሰር አለማየሁ ገብረ ማርያም ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ። ኦቦክ ኦኬሎ አኩዌ የሀያ አምስት አመት እድሜ ያለው የአኟዋክ ብሔረሰብ አባል ነው። ከሁለት አመት በፊት ነው ከጋምቤላ ወዲህ ወደ ዩናይትድ ስቴትስ የመጣው። በኦክላንድ ኢንስቲትዩት አቅራቢነት ለፕሬዚደንቱ በጻፈው ደብዳቤ ከእህቱ ጋር ሸሽቶ ኬንያ ስደተኞች ካምፕ ከቆየ በኋላ ዛሬ ቤቴ በሚላት ዩናይትድ ስቴትስ መኖር በመቻሉ ደስተኝነቱን ይገልጽና በችግር ምክንያት ወደ ኋላ የቀሩ ወላጅ አባቱን ሲመለሱ ይዘውለት እንዲመጡ ፕሬዚደንት ኦባማን ተማጽኗል። አባቱ ቀድሞ የጋምቤላ አስተዳዳሪ እንደነበሩና ሸሽተው የወጡት እንደ አውሮፓውያን ዘመን አቆጣጠር በሁለት ሺህ ሦስት ዓ ም የጅምላ ግድያ ሲካሄድ መሆኑን ሆቦክ ኦኬሎ በደብዳቤው ገልጿል። የተከሰሱትም በጸረ ሽብር ሕግ መሆኑን አብራርቷል። ዛሬ እስር ላይ ይገኛሉ ብሏል። በዚሁ ላቀ